ተስፋ <tus> ለሴቶች <tus> <tus> <tus> <tus> <tus> <tus> <tus> በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ከፍተኛ የሆነ የጤና መቃወስ ያጋጠማትን ሴት ምስክርነት፣ እንዴት በዚህ ውስጥ ማለፍ እንዳለብን የምትሰጠን ምክር ይዘንላችሁ ቀርበናል። ከዚህ በተጨማሪ ደግሞ ኢየሱስ አርባ ቀናትን በምድረበዳ ከቆየ በኋላ በዲያብሎስ እንዴት እንደተፈተነ እናያለን። በእርግጥ ኢየሱስ በብዙ ፈተና ውስጥ ስላለፈ የእኛን ድካምና ሕመም ይረዳናል። ስለዚህም በእግዚአብሔር ቃል ጥንካሬን እናገኛለን። እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ስለዚህ ጊዜና ሰዓት ክብር ሁሉ ለስሙ ይሁን። አሁንም እግዚአብሔር ሆይ ይህንን ጊዜ እንድትባርክልን በጌታ በኢየሱስ ስም እንለምናለን። የምንነጋገረው ነገር ለሕይወታችን ጥቅም እንዲሆንልን እንድትረዳን፣ ማስተዋልና ጥበብን እንድትሰጠን በጌታ በኢየሱስ ስም እንጸልያለን። አሜን። ሰዎች በተለያየ ጊዜ የጤና መታወክ ያጋጥማቸዋል። አብዛኛዎቹ ወገባቸውን፣ አንገታቸውን፣ ትከሻቸውን፣ መገጣጠሚያቸውን፣ ነርቫቸውን፣ ራስ ምታት፣ ጥርሳቸውን ወይም ጆሮቸውን ያማቸዋል። ሌሎች ደግሞ በአብዛኛው ድካም የሚሰማቸውም አሉ። ወይም ከአስም ጋር የተያያዘ እንደ አለርጂ የመሳሰሉት የመተንፈሻ አካላት ችግር ያለባቸውም አሉ። ሌሎች ደግሞ ከሰውነታቸው አላግባብ መጨመር ወይም መወፈር ጋር ተያይዞ አለመመቸት ወይም መጨነቅ ያጋጥማቸዋል። አሊያም ከመጠን ያለፈ ቀጭን ሆነው ደግሞ ሁል ጊዜ ብርድ ብርድ የማለት ስሜት ወይም ከመጠን ያለፈ ወበቅ ሊሰማቸው ይችላል። ውድ እህቴ ሆይ፣ አሁን አንቺ ሙሉ ጤንነት እየተሰማሽ ይሆናል። ያ እጅግ በጣም ጥሩ ነገር ነው። ነገር ግን እንደዚህ የሚያመው ሌላ ሰው ልታውቂ ትችያለሽ። ይህንን ፕሮግራም ስታዳምጪ ለእነዚህ ሰዎች የምታካፊው ነገር ታገኛለሽ። ሰናይት የጀርባ ሕመም ከጀመራት ሰንበት በት ብሏል። ስለዚህ ሁል ጊዜ ጤንነት አይሰማትም። እሷ ራሷ ስለ ራሷ የተናገረችውን እንደሚከተለው አቅርበዋለሁ። ከሕመሜ የተነሳ ዝግና ጸጥ ብዬ መኖር በጣም ያቅተኛል። ሁልጊዜ ውስጤን የሚመዘምዝ ስሜት ይሰማኛል። አንዳንድ ጊዜ ይህንን የሰውነቴን ክፍል ቆርጬ ብጥለው እመርጣለሁ። ልክ እንደ ቀድሞ ህመሙ ጸጥ ብሎ የማርፍበትን ጊዜ እናፍቃለሁ። ደህና መሆንን እፈልጋለሁ፣ ምን አለ ለአንድ ቀን እርፍ ብል ብዬ እመኛለሁ። እንደኔ አይነት የህመም ስሜት ያላችሁ ትኖሩ ይሆን? እኔ ከዚህ በፊት አድርጋቸው የነበሩ አሁን ግን ማድረግ የማልችላቸው ነገሮች አሉ። ከዚህ በፊት የነበረኝን አቅም በማጣቴ ብዙም ወደ ውጭ ወጥቼ ከሰዎች ጋር ብዙ አላሳልፍም። ገበያ፣ ለቅሶ፣ ሰርግ የመሳሰሉት ቦታዎች እምብዛም አልገኝም። ሰርግ ቤት ብሄድ እንኳ እንደ ሌሎች መደሰት፣ መሳቅ፣ መጫወት አልችልም፣ ምክንያቱም ከሚሰማኝ የህመም ስሜት የተነሳ እንደውም እንደ ሌሎች መሆን ባለመቻሌ እናደዳለሁ፣ እበሳጫለሁ። እንደዚህ አድርጓችሁ ያውቃል? ህመሙ እንደ ጀመረኝ አካባቢ በጣም አዝን እበሳጭ ነበር። ማድረግ የማልችላቸውን ነገሮች እያሰብኩ አለመቻሌን ሳስብ እቆጫለሁ። በዚህም ምክንያት የምችላቸውን ነገሮች ረስቼ ነበር። የሚያስፈልገኝ ነገር ቢኖር መስራትና መደሰት የምችላቸውን ነገሮች ማሰብ ነበር። ከነዚህ መካከል በእግዚአብሔር ፊት መጸለይና ከእርሱ ጋር መነጋገር አንዱና ዋነኛው ነው። ከቤተሰቤና ከጓደኞች ጋር ማውራት፣ ከቤት ውጭ ቁጭ ብሎ ፀሐይ መሞቅና ቀዝቃዛ ንጹህ አየር መውሰድ፣ መዝሙር ማዳመጥ መጻሕፍትን ማንበብና የመሳሰሉት። ቋሚ የሆነ የሕመም ስሜት ላላቸው ሰዎች የሚያስደስታቸውን ነገር ማድረግ ስሜታቸው ጥሩ እንዲሆን ያግዛቸዋል። ስሜታችን በሚሰማን ሕመም ላይ ጥሩ ወይም መጥፎ ተጽዕኖን መፍጠር ይችላል። አስተውላችሁ እንደሆነ ውስጣችን ሲጨነቅ፣ ሕመማችን ይቀሰቀስብናል፣ የባሰ ያመናል። ስለዚህ በተቻለ መጠን ራሳችንን ከጭንቀት መከላከል አለብን። ትዕግስት ማጣት፣ መናደድ፣ ቂም ማያዝ፣ ነገሮች ሁል ጊዜ በትክክለኛ መንገድ እንዲሄዱ መጠበቅና ችግሮችን አለመጋፈጥ ጭንቀትን የሚያባብሱ ነገሮች ናቸው። ህመማችንን አጉልተን የምንናገረው ከሆነ የበለጠ ለጭንቀትና ለጤና መቃወስ እንጋለጣለን። ህመም እየተሰማንም ችላ ማለት ለባሰ በሽታ ያጋልጠናል። ነገር ግን መሀከለኛ ሆነን የሚሰማንን ስሜት ማስታመም አለብን። በተለይ የሚያመውን ክፍላችንን እረፍት እንዲያገኝ ማድረግ ያስፈልጋል። ለምሳሌ ቁጭ ብለን ዘና ማለት ወይም ጋደም ማለትና ዓይናችንን ጨፍነን መላው ሰውነታችን ዘና እንዲል ማድረግ ያስፈልጋል። እኔ ለራሴ ስራው መች ጊዜ ሰጥቶኝ ነው ይህንን የማደርገው? ልትይ ትችያለሽ። ነገር ግን ይህንን በጣም ለአጭር ደቂቃ ምናልባት ከአምስት እስከ አስር ደቂቃ ብቻ ልታደርጊው ትችያለሽ። ከምትሰሪው ስራሽ ላይ ትንሽ ደቂቃ ወስደሽ ማድረግም ትችያለሽ። ሰዎች ከቤተሰባቸው ጥሩ እርዳታና እንክብካቤ የሚያገኙ ከሆነ ያ በጣም ይረዳቸዋል። ጓደኞቻችንም ጥሩ ረዳቶቻችን ሊሆኑ ይችላሉ በአብዛኛው ለጓደኞቻችንና ለወላጆቻችን የሚሰማንን ትክክለኛ ስሜት እንነግራቸዋለን። ምን እንዳሰብን፣ ምን እንደምንፈልግ ሁሉ እንነግራቸዋለን። ይህ ደግሞ በጣም ጥሩ ነገር ነው። እነርሱ ለችግራችን ትክክለኛ መፍትሄ መስጠት ባይችሉም እንኳ በፍቅር ቃል ያባብሉናል፣ ያጽናኑናልም። እኛም ከቤተሰባችን አንዱ እንደዚያ ቢያጋጥመው ያንኑ መልሰን እናደርጋለን። ከሁሉ በላይ ስናወራ ሲሰሙን ትልቅ እረፍት እናገኛለን። ነገር ግን ከዚህ የሚበልጥ የተስፋ ቃል የሰጠን እግዚአብሔር አለ። በፍጹም አልተውህም ብሏል። ተስፋ የምናደርገው ነገር ከሌለን የበለጠ እንጨነቃለን፣ እንጠበባለን። እስኪ በሚቀጥለው ዝማሬ ቆይታ አድርገን እንመለስና ማድረግ ስለሚገባን አንዳንድ ሐሳቦች አብረን እናያለን። ሰን መተናል። በዝማሬው እንደ ተባረካችሁ ተስፋ አድርጋለሁ። ወደ ቀጣዩ ስናመራ ጥሩ የሆነ ጤንነት እንዲኖረን ሶስት ዋና ዋና መሰረታዊ ነገሮች ለሰውነታችን መሟላት አለባቸው። አንደኛ ጤናማ አመጋገብ፣ ሁለተኛ የአካል ብቃት እንቅስቃሴ ማድረግ ማድረግና ሶስተኛው መዝናናት ናቸው። እነዚህ ሶስቱ ሲሟሉ የልብ ምታችንና አጠቃላይ የሰውነታችን ጤና የተሟላ እንዲሆን ያደርጋሉ። ጥራጥሬዎች፣ ኦቾሎኒ፣ አትክልቶችና ፍራፍሬዎች ጤናን የሚመልሱ ምግቦች ናቸው። እነዚህን በብዛትና አዘውትሮ መመገብ የሰውነታችንን በሽታ የመከላከል አቅም እንዲጎለብት ያደርገዋል። የአካል ብቃት እንቅስቃሴ ሲባል የግድ ጂምናዚየም ወይም የስፖርት ማዘውተሪያ ቦታ ገብተን የምንሰራው ሊሆን አይገባውም። በቀላሉ ልንሰራቸው የምንችላቸው ስፖርቶች አሉ። በእግር መሄድ፣ ቤት ውስጥ ወይም ግቢ ውስጥ ገመድ መዝለል፣ ቁጭ ብድግ ማለት፣ መንጠራራት፣ በአጠቃላይ እንቅስቃሴ ማድረግ ናቸው። ምግባችን ሁል ጊዜ በተመሳሳይ ሰዓትና በተገቢው ሰዓት መመገብ በቂ እንቅልፍ መተኛትም ጤናችን የተሟላ እንዲሆን ያግዛሉ። ሌላው ሳቅ ነው። ሰብሰብ ብሎ ተቀምጦ እየሳቁ መጫወት ሰውነታችን ዘና ፈታ እንዲል ያደርጉታል። አስቂኝ ቀልድ ያለባቸውን ፊልሞች መመልከትም ሌላው የሳቅ ምንጭ ነው። ስንስቅ ደግሞ ከት ብለን ከልባችን መሳቅን መለማመድ አለብን። አንዳንድ ሰው ሳቅን በውስጡ ነው የሚያምቀው። ያ ትክክል አይደለም። ከት ብለን እየተንከተከትን ሁሉ መሳቅ የሰውነታችን ሴሎች እንዲፍታቱ ያደርጋል። በእንደዚህ አይነት ችሎታ ያላቸው ማለትም ሰዎችን የማሳቅ ልምድ ያላቸውን ሰዎች ጓደኛ ማድረግ እጅግ ጠቃሚ ነው። ውድ እህቴ ሆይ ከማን ጋር ስትሆኚ እንደምትደሰቺ፣ ከማን ጋር ስትሆኚ ደግሞ እንደሚደብርሽ አስተዊ። ከዛም እንድትደበሪ ከሚያደርጉሽ ጓደኞችሽ በተቻለሽ መጠን መራቅ አለብሽ። በተለይ ሁል ጊዜ ስለ ችግር የሚያወሩ ስለ ገበያው መናር የሚያወሩ ሴቶችን ብትርቂ ይመከራል። አንዳንድ ሰዎች ሞቅ ባለ ውሃ ገላቸውን መታጠብ የተሻለ ንቃትን ይሰጣቸዋል። ሌሎች ደግሞ በቀዝቃዛ ውሃ መታጠብን ይመርጣሉ። ያም ሆነ ይህ ገላን መታጠብ የተሻለ እረፍትን ስለሚሰጥ ታጥቦ በፈሳሽ ቅባት ሰውነትን ማሸት ወይም ማሳች ማድረግ ዘና ለማለት እጅግ ይረዳል። የተወደዳችሁ አድማጮች፣ ዛሬ እየተነጋገርን ያለነው ሕመማችንን ለማስታገስ ማድረግ ስላለብን ነገሮች ነው። ከማይድን በሽታ ጋር መኖር ማለት በምድረ በዳ እንደ መጓዝ ነው። ምድረ በዳ አስቀያሚ ስፍራ ነው። ምግብ ውሃ ማግኘት በጣም አስቸጋሪ የሆነበት ስፍራ ነው። ለእረፍት ፈጽሞ ያልተመቻቸ ነው። ባዶና አስፈሪ ነው። ውድ እህቴ ሆይ ታውቂያለሽ? የእግዚአብሔር ልጅ ኢየሱስ ራሱ በእንደዚህ አይነቱ ሕይወት ውስጥ አልፏል። ኢየሱስ ያደገው ናዝሬት በምትባል ከተማ ነበር። ይህ የኢየሱስ ታሪክ ኢየሱስ አድጎ ሰዎችን መፈወስ ከመጀመሩ በፊት የነበረ ነው። ታሪኩም በሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 13 ላይ ይገኛል። ይህ እንግዲህ ለኢየሱስ በጣም አስቸጋሪ ጊዜ ነበረ። የተመቸ ቁጭ ብሎ እርፍ የሚልበት ስፍራ ማግኘት ከባድ ነበር። ከአለቶቹ የተነሳ እግሮቹ ቆስለው ሊሆን ይችላል። ተርቧል፣ ተጠምቷል፣ ከዚያ የተነሳም በጣም ደክሞታል። ለአርባ ቀናት አልተመገበምና ያ ጉዞ በጣም ከባድ ጉዞ ነበር። ከዚያም ሰይጣን መጥቶ ፈተነው። ኢየሱስ ምን እንዳደረገ አስተውለሻል ውድ እህቴ ሆይ? አዎ እርሱ ያደረገው ከእግዚአብሔር ቃል እየጠቀሰ መልስ መስጠት ነበር። ከዚህ ትልቅ ትምህርት እናገኛለን። ጠላታችን ሁልጊዜ የሚያነሳው ጉድለታችንን፣ የሌለንን ነገር ነው። እኛ ያለንን የእግዚአብሔርን ቃል በማንሳት እርሱን ልናሸንፍ እንችላለን። ምናልባት ጌታ እንዲፈውሰን ብዙ ጊዜ ጸልየን ይሆናል። እግዚአብሔር ግን አልፈወሰንም። አንዳንድ ጊዜ እግዚአብሔር ከእኛ የራቀ መስሎ ሁሉ ሊሰማን ይችላል። ለምን? በእርግጥ እኔን እግዚአብሔር ይወደኛል ወይስ አይወደኝም የሚል ስሜት በውስጣችን ይፈራረቅ ይሆናል። እግዚአብሔር ትቶኛል እኔ የምረባ ሰው ወይም የምጠቅም ሰው አይደለሁም ልንልም እንችላለን። በደለኛ ነኝ፣ ለዚህ ነው ይህ ሁሉ መከራ በእኔ ላይ የደረሰው ልንልም እንችላለን። ደግሞ ድካምና ህመም ሲበረታብን ሰይጣን እነዚህን ጥያቄዎች በአይምሯችን ውስጥ ይሞላቸዋል። ያንን ነው ኢየሱስ ላይ ያደረገው። ታዲያ ኢየሱስ የተቋቋመው እንዴት ነው? ከእግዚአብሔር ቃል እውነትን በመጥቀስ ነው። ስለዚህ እኔ ማን ነኝ? አንቺስ፣ ውድ እህቴ ሆይ እግዚአብሔር በቃሉ ለኔና ለአንቺ ምን ብሏል? እስኪ እግዚአብሔር በቃሉ የተናገረውን ላንብብልሽ። በዮሐንስ ወንጌል ምዕራፍ 16 ቁጥር 27 ላይ እንደዚህ ይላል፣ እናንተ ስለ ወደዳችሁኝ ከእግዚአብሔርም ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና ይላል። እንዲሁም በመጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ በሕይወትህ እድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር ሆናለሁ፣ አልጥልህም አልተውህም ይላል። እንዲሁም በአንደኛው ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢያታችን ብንናዘዝ ኃጢያታችንን ይቅር ሊለን ካመጻም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ይህንን ስናስብ በደላችን፣ ኃጢያታችን በሙሉ በደሙ ተደምስሷል። እንዲሁም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ ይላል። ስለዚህ ውድ እህቴ ሆይ እግዚአብሔር ፈጽሞ አይጥለንም፣ ይወደናል። እርሱ እጅግ መልካም ነው፣ ለእኛም ሁል ጊዜ መልካምን ያደርግልናል። ስለዚህ እነዚህን የተስፋ ቃሎች ይዘን ሰይጣን ለሚያመጣው ጥያቄ መልስ መስጠት እንችላለን። እስኪ ከኔ ጋር አብረን እንጸልይ። እግዚአብሔር አባታችን ሆይ ዛሬ ስለ ኢየሱስ በምድረ በዳ ስላሳለፈው በዲያብሎስ ስለተፈተነበት ታሪክ እንድንሰማ ስላደረግህ እናመሰግናለን። እግዚአብሔር ሆይ እኛም በእንደዚህ አይነት መከራ ውስጥ ባለፍን ጊዜ በቃልህ የዲያብሎስን ሽንገላ ማሸነፍ እንድንችል እንድትረዳን በጌታ በኢየሱስ ስም እንጸልያለን። ባለብን መከራና ችግር ውስጥ ባንተ ጸጋ ማለፍ እንድንችል አቅምና ጉልበትን እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ዛሬ በዚህ ምሽት ከዘፍጥረት መጽሐፍ አንድ ታሪክ ልነግርሽ እወዳለሁ። ታሪኩም ስለ አብርሃምና ስለ ሚስቱ ሳራ ነው። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትም አለው። የአሕዛብም እናት ትሆናለች፣ የአሕዛብም ነገሥታት ከእርሷ ይወጣሉ ይላል። እንግዲህ ከዚህ በኋላ ዘፍጥረት ምዕራፍ 17 ከቁጥር 17 ላይ ጀምሮ ሳቅ ተጀመረ። በዚህ ጊዜ ሳራ ዘጠና ዓመት ሆኗታል። እንዴት ነው ልጅ የምትወልደው? ነገር ግን እግዚአብሔር አሁንም መለሰ። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይሳቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ ይላል ታሪኩ። አሁንም በምዕራፍ አስራ ስምንት ላይ ቀጠለ። አብርሃም ወደ ሰፈሩ የመጡትን እንግዶች ካስተናገዳቸው በኋላ እንዲህ አሉት። እነርሱም ሚስትህ ሳራ ወዴት ናት? አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በሆኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በሆኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትልካደች እርሱም አይደለም ሳቅሽ እንጂ አላት ይላል። በእርግጥ ከእግዚአብሔር የምንደብቀው ነገር አለን? ስሜታችንን፣ ውስጣችንን በሙሉ ያውቃል። ምን እንደምናስብ ሁሉ ያውቃል። ደግሞም ይረዳናል። ታዲያ ከአንድ ዓመት በኋላ እንዲሆነ በዘፍጥረት ምዕራፍ 21 ከቁጥር አንድ ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የመቶ ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው በርጅናው ልጅን ወልጄለታለሁና አለች። ይላል ከነዚህ ሁሉ ዓመታት በኋላ ሳራ ለአብርሃም ልጅን ወለደችለት። ሳራ መጀመሪያ ላይ ያለማመን ሳቅ ሳቀች፣ አሁን ደግሞ እውነተኛ ሳቅን ሳቀች። እርሷ ብቻ ሳትሆን ራሱ አብርሃምም ያለማመንን ሳቅ ስቆ ነበር ምክንያቱም በስጋ ሲያስቡት የማይቻል ነበርና እውነተኛ የሆነው እግዚአብሔር ሲገለጥና ሲያደርግላቸው ግን ንጹሕና እውነተኛ ሳቅ ሳቁ። እህቴ ሆይ ምን አይነት ከአቅም በላይ የሆነ ችግር ውስጥ ይሆን ያለሹ? ይህስ የሚሆን አይደለም የምትዩ ምን ይሆን? ሳራ በሳቀች ጊዜ የእግዚአብሔር መልአክ ያለውን አስተውለሻል? በውኑ ለእግዚአብሔር የሚሳነው ነገር አለን ነበር ያለው። መልሱም ምንም የለም። ይህ ሰማይና ምድርን የፈጠረ፣ ዓለምን በእጆቹ ያጸና፣ ሁሉን በፍቅር የሚያስተዳድር አምላክ የሚሳነው ነገር የለም። ምንም እንኳ ያለሽበት ሁኔታ ላንቺ ፍጹም የማይቻል መስሎ ቢሰማሽም፣ አንድ ቀላል ነገር አድርጊ። ይህንን ችግርሽን ይዘሽ ወደ እግዚአብሔር ነይ፣ ለእርሱ ስጪውና በእርሱ እመኚ። እርሱ መፍትሔ ሊሰጠው እንደሚችል እመኚ። የተሻለውን መንገድ እርሱ ያውቃል። ልክ እንደ አብርሃም ከጠበቅሹ ጊዜ በላይ ቢወስድም ወይም እንዳሰብሹ ባያደርግም በእግዚአብሔር መኜ እርሱ እንደ ቃል ኪዳኑ ያደርጋልና እግዚአብሔር ለእኛ የሰጠን የተስፋ ቃል ምንድን ነው? በሮሜ ምዕራፍ አራት ቁጥር ሀያ ሁለት ላይ ያለውን አዳምጪ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። በአብርሃም ምክንያት እኛም ብናምን ጽድቅ ይሆንልናል። ያም በልጁ በኢየሱስ ክርስቶስ በኩል በሞቱና በትንሣኤው ሆኑልናል። ሮሜ ምዕራፍ 5 ከቁጥር 1 እስከ ሁለት ላይ እንዲህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። አየሽ፣ ይህ እጅግ ደስ የሚያሰኝና የሚያስቀን ነው። ይህንን ግን የምንጨብጠው በእግዚአብሔር ስናምን ነው። እርሱ ሐዘንን ወደ ደስታ መቀየር ይችላል። ምሬትን በሳቅ መለወጥም ይቻለዋል። እስኪ አሁን ከኔ ጋር አብረን እንጸልይ። ሁሉን ቻይ የሆንክ እግዚአብሔር አባታችን ሆይ በልጅ በኩል ስለሰጠህን ዘላለማዊ ኪዳን እናመሰግናለን። ያንተ ክብር ተካፋዮች ልታደርገን ስለ ወደድክ እጅግ አድርገን እናመሰግናለን። ስለ አብርሃምና ስለ ሳራ ስለመጣው ስለ ልጃቸው ይሳቅ ይህን ታሪክ ለእኛ ትምህርት ስለሰጠህን እናመሰግንሃለን። ከአቅማችን በላይ ነው በምንለው ሁኔታዎቻችን ላይ አንተ ሳቅን እንድታደርግ በጌታ በኢየሱስ ስም እጸልያለሁ። ውድ እህቴንም እባክህ እርዳት። በአንተ መታመን እንድትችልና ሁኔታዋን ሁሉ በፊትህ መተው እንድትችል እርዳት። በአንተ ውስጥ በመታመን ካንተ የምታገኘውን ሳቅና ደስታ ማጣጣም እንድትችልም እባክህ እምነትን ጨምርላት። በጌታ በኢየሱስ ስም አሜን። I put like, like a okay, እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።